የአልጀርስን ስምምነትና የኢትዮ ኤርትራ የድንበር ኮሚሽን ውሳኔን እንደሚቀበል የኢህአደግ ሥራ አስፈጻሚ ኮሚቴ የደረሰበትን አቋም በመቃወም በድንበሩ አካባቢ ያለው የኢሮብ ተወላጆችና የአዲግራት ከተማ ነዋሪዎች ዛሬ ሰላማዊ ሰልፍ ወጥተዋል። ሕዝቡን ያላማከረ ያሉት ውሳኔ ተቀባይነት እንዳያገኝ ለኢትዮጵያ መንግሥት ለአህጉራዊና ለዓለም አቀፍ ድርጅቶች አቤቱታ እንደሚያቀርቡም ሰልፈኞቹ ገልጸዋል። አዲግራት ከተማ ውስጥ ዛሬ ለሰልፉ የወጣው ሰው በሺዎች የሚቆጠር እንደነበር እዚያው የተገኘው ሪፖርተራችን አለም ፍስሐ ተከታዩን ዘግቧል። ይህ ድምጽ የኤሮብ ብሔረሰብ ተወላጆች የአድግራት ከተማ ነዋሪዎች ድምጽ ነው። በአድግራት ከተማ የሚኖሩ አንድ ሺ አካባቢ የሚደርሱ የኤሮብ ተወላጆች በወኪሎቻቸው አድርገው የኢህአዴግ ስራ አስፈጻሚ ኮሚቴ ስለ ኢትዮጵያና ኤርትራ የወሰነውን ውሳኔ ለመቃወም ፈቃድ ጠይቆ በማግኘት ዛሬ ሐሙስ ሰባት ሰኔ 2010 ዓመተ ምህረት ያካሄዱት ሰላማዊ የተቃውሞ ሰልፍ ነው። ወረታችን ወረታችን የብሔር ብሔረሰቦች የብሔር ብሔረሰቦች የብሔር ብሔረሰቦች እስከ ሶስት ሺህ የሚደርስ ህዝብ የተለያዩ መፈክሮችን እያሰማ ከተማዋን በመዘር በወሏሎ ስታዲየም ነው የተሰበሰበው። ሰልፈኞች ከሚያስተባብሩ አንድ የሮብ ተወላጅ አቶ ካሳ ናቸው። ሰላማዊ ሰልፉ ህዝቡ ግንቦት 28 2010 ዓ.ም የኢህአዴግ ስራ አስፈጻሚ ኮሚቴ በድንገት ያወጣውን መግለጫ በተመለከተ የአልጀርስ ስምምነት መሰረት በማድረግ የኤርትራ ጉዳይ በሰላምን ለመፈጸም ካለምንም ቅድመ ሁኔታ ዝግጁ ነኝ ብሎ በማወጁ ህዝቡ በተሰማው ቅሬታ መሰረት ህዝቡ ተሰብስቦ በህግና ደንብ መሠረት እንድንመራ ዘጠኝ ሰዎች ኮሚቴ መርጦን እኔም ከዘጠኙ ኮሚቴዎች አንድ ሁኜ እየሰራን ቆይተናል። ዋና ቁም ነገር ይሄ ጉዳይ ሺ ዘጠኝ መቶ ዘጠና አምስት አመተ ምህረት ይህን ያለስ ስምምነት መሰረት ያደረገ የህግን ውሳኔ በመቃወም ያለበትን ስህተትም ግልጽ በማድረግ ምስራቃዊ ዞን አስተዳደር ጽህፈት ቤት ለትግራይ ክልል አስተዳደር ጽህፈት ቤት፣ ለትግራይ ተወካዮች ምክር ቤት፣ እንዲሁም መብሰሄር መለስ ዜናዊ ጠቅላይ ሚኒስትር ለነበሩ በእጃቸው እንዲደርስ የውጭ ጉዳይ ሚኒስትር ለነበሩ አቶ ስዩም መስፍንም በእጃቸው እንዲደርስ ለኢትዮጵያ መንግስትና ፓርላማ፣ ለአፍሪካ ህብረት፣ ለተባበሩት መንግስታት ጽህፈት ቤት፣ ለዓለም ጸጥታ ምክር ቤት፣ ለዘሄይ ደብዳቤ ጽፈን ውሳኔኑን እንደምንቃወም የኢትዮጵያ ሉዓላዊነት ደፍሮ መሬታችንንና ህዝባችንን ቆርሶ ወደ ኤርትራ የሚወስድ በመሆኑ ይህ መሆን እንደሌለበት በመቃወም የጻፍነው አስታውሳለሁ። ምላሽ ምን አግኝታችሁ ነበረ? ምላሽ ሄይግ አፈጻጸም እንዲኖረው አፈጻጸም እንዲኖረው በድርድር በውሳኔው መሰረት እንዲፈጸም የሚል ነገር ተገኝቶ አምስት ነጥቦች ለአፈጻጸም የሚመቹ አየር ላይ የተነሳው ካርታ መሬት ላይ ትክክል ይመጣል አይመጣል የሚለው ከአምስቱ ነጥብ አንድ ሆኖ መሬት ላይ በሚያውቁ ሰዎች ሆነ ተብሎ ዲማርኬሽን እንዲካሄድ ከዛ በኋላ ሌሎችም ነጥቦችን አካትቶ ሁለቱንም ህዝቦች በማሳተፍ ሰላም እንዲመጣ ነበረ። ይሁን እንጂ የኤርትራ መንግስት ይህን አልቀበልም በማለቱ ሰላም አደለ፣ ጦርነት አደለ፣ አሁን ባለንበት ሁኔታ እስካሁን ድረስ ቆይተናል። የኢትዮጵያ መንግስትም አምስቱ ነጥብ ካልተፈጸመ በስተቀር የሄግ ውሳኔ ለመፈጸም አልችልም ብሎ ቆሞ ነው የቆየው። አሁን ግን በድንገት ካለምንም ቅድመ ሁኔታ ያለን ስምምነት መሰረት ውሳኔውን እንፈጽማለን ብሎ ኢህአዴግ ስራ አስፈጻሚ ኮሚቴ የሰጠውን ውሳኔ ህዝቡን ያላሳተፈ የህዝቡ ይሁንታ ያላገኘ በመሆኑና ሀገርንና ህዝብን የምከፋፈል በመሆኑ ይህን የኢትዮጵያ መንግስትም ሆነ የኢትዮጵያ ፓርላማ ተቀብሎ እንዳያጸድቅ የዓለም ሕዝብም የተባበሩት መንግስታትም ሆነ አፍሪካ ሕብረትም ሆነ ሌሎችም የሚመለከታቸው አካላት ተቃውሞችንን በግምት ውስጥ በማስገባት መፍትሄ እንዲፈልጉልን በማለት የወጣ ሰልፍ ነው። ሰልፉ የጎላ ሴቶች ተሳትፎም ነበረበት። ሰልፉ በወንና በተረጋጋ መንፈስ የተካሄደ ሲሆን ከሰልፈኞች መካከል የነበሩ አባሀጎስም አነጋግሬያቸዋለሁ። እኔ ስሜ አባሀጎስ ወልድ ይባላለሁ። የተወለድኩበት ኢሮብ ነው። ያው ካሄን ቦርደር የለውም። አድግራት ወልዋሎ እኖራለሁ። ሀያ አመት የቆየ አለ ይግባኝ የተሰጠ የአልጀርስ ውሳኔ ከሀያ አመት በኋላ ደግሞ እንደገና ባላሰብንበት ሰአት 12000 በላይ ተማሪዎች ማትሪኩሌሽን ፈተና እያሉ የኢህአዴግ መንግስት መርታችሁ ባድመ ና አካባቢው ሁሉ ጊዜ በባድመ ስለሚጠራ ኤርትራ መስጠት አለብን አለምንም ጥያቄ ኤርትራ ባድመ መሬት ሰጠን ሰላም ማግኘት አለብን ብሎ ሲያውጅ፣ የማይሆን ነገር ስለሆነብን እሱን አንቀበልም ለማለት ነው የኢሮብ ህዝብ የጉለመካዳ መካዳ ህዝብ እዚህ የቆየውና የድግራት አጋሚ ህዝብ የተጨምሮበት አውራው የኢሮብ ህዝብ ይሄ ውሳኔ እኛ አይጠቅመንም፣ አንድ ስድራ ቤት በሁለት ላይ አይከፈልም፣ የብሄር ብሄረሰቦች ከሰማንያ ሺህ በላይ የተሰዉበት አገር እና መቃብር ለኤርትራ አይሸጥም አይለወጥም እያለ ድምጹን እያሰማ ነው የሚገኛል። ሰልፈኞች ከተማውን ቦምዘር ወሏል። ስታዲየም ነበር ያጠቃሉ። በስታዲየሙ የአድግራት ከተማ ከንቲባ አቶ ገብረህይወት ሲዩን ተገኝተው እንዲህ ብለዋል። ምክንያታውን ለባምን ህዝቢ እዩ እዚ ሎማዓንቲ ካየድኩሞ ዘለኹም ሰልፍ ድማ ማንም የኢሮብ ህዝብ አስተዋይ ህዝብ ነው። ይህ ዛሬ አካሄዳችሁ ሰልፍ ደግሞ የኢሮብ ህዝብ ታግለው ጨቋኝ የደርግ ስርዓት በመደምሰስ ያገኛችሁ መብታችሁና የትግላችሁ ውጤት ነው እተኹም ናብ መወዳእታ ክበጽሕ ናይ ኩላህና ሕቶ እውን ስለዝኾነ ህዝቢ ያልተቀበለው ውሳኔ የህዝብና የመንግስት ውሳኔ አይደለምና። ይህ በህጋዊና ሰላማዊ መንገድ የጠየቃችሁት ጥያቄ እኛም ከጎናችሁ በመሆን ከዞን እስከ ፌዴራል ወደሚመለከተው እንዲደርስ ጥረት እናደርጋለን ብለዋል። ቀኒላ ብያበና ሰልፉ በሰላማዊ መንገድ ተጀምሮ በሰላም አለቀ። አለም ፍስሀ ለአሜሪካ ሬዲዮ የተጠናክረው ዘገባ ከአድግራት ከተማ።